The voice of a የኢትዮጵያ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ለይፋ የስራ ጉብኝት ዛሬ ግብጽ ካይሮ ገብተዋል። ጠቅላይ ሚኒስትሩ ወደ ካይሮ ያመሩት የህዳሴውን ግድብ አስመልክቶ በግብጽና በኢትዮጵያ መካከል ያለው ልዩነት መቋጫ ባላገኝበት በዚህ ወቅት ነው። የግብጽ ወታደሮች ኤርትራ እንደሚገኙ የወጡ ዘገባዎችን እና ከሱዳን ጋር የገባችበት ፍጥጫም ከጠቅላይ ሚኒስትሩ ጉብኝት ጋር የተገጣጠሙ ሌሎች ወቅታዊ ሁኔታዎች ናቸው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ግን ጠቅላይ ሚኒስትር ሀይለማርያም ከግብጹ ፕሬዚደንት አብዱልፈታህ ኤልሲሲ ጋር የሚያደርጉት ውይይት ከወቅታዊ ሁኔታዎች ይልቅ ቀደም ብለው በተያዙ አጀንዳዎች ላይ እንደሚያተኩር ገልጸዋል። ቃል አቀባዩን ካይሮ ስልክ በመደወል ያነጋገራቸው እስክንድር ፍሬው ነው። ይህንኑ ከሚያብራሩበት ይጀምራሉ። አመሰግናለሁ እስክንድር። እንግዲህ ክቡር ጠቅላይ ሚኒስትሩ ካይሮ ገብተዋል። በነገው ዕለት በሚካሄዱ ውይይቶች ተሳትፎ በመሪነት ይኖራቸዋል። ከግብፁ ፕሬዚደንት ጋር ይገናኛሉ። ይሄ ጉብኝት መታየት ያለበት በራሱ ነው። ምክንያቱም ስድስተኛው የኢትዮጵያና ግብፅ የጋራ ኮሚሽን ስብሰባ ከታቀደ ቆይቷል። ዋናኛ አላማውም በአምስተኛው የኢትዮጵያና ግብፅ የጋራ ኮሚሽን ስብሰባ ይሄ ከሶስት አመት በፊት የተካሄደ ነው። በዛ ወቅት የተደረሱ ውስጥ ስምምነቶች አሉ። እነዚህ ስምምነቶች በትምህር፣ በጤና፣ በግብርና፣ በአሳ ልማት እና ሌሎችም ዘርፎች የተከናወኑ ድርጊቶችን መገምገም፣ ኬቶችን መለየት፣ ያልተከናወኑ ነገሮችን ደግሞ የበለጠ ለማከናወን የሚያስችል ሁኔታን መፍጠር ነው። አንደኛው ይሄ ነው። ሁለተኛው ደግሞ በዚህ ጉብኝት አማካኝነት በኢትዮጵያና ግብጽ መካከል ስምምነቶች ይፈረማሉ። አንደኛው ስምምነት የፖለቲካ ምክክር ለማድረግ የሚያስችል ስምምነት ነው። የፖለቲካ ምክክር ሲባል አንደኛው በኢትዮጵያና ግብጽ መካከል በኢኮኖሚ ማህበራዊና ፖለቲካዊ መስኮች ተከታታይ ምክክር ለማድረግ የሚያስችል ስምምነት ነው። ሁለተኛ እንደ አፍሪካ አንድነት ድርጅት መስራች ሀገር በተባበሩት መንግስታት ድርጅት ውስጥ ንቁ ተሳትፎ እንደሚያደርጉ ሁለት የአፍሪካ ሀገሮች በጋራ መስራት የሚችሉባቸውን ሁኔታዎች ለመለየት ነው። ሌላኛው ስምምነት በኢንዱስትሪ ልማት ላይ የሚያተኩሩ ነው። በግብጾች በኩል በኢትዮጵያ የኢንዱስትሪ ፓርክ ልማት ላይ ተሳትፎ ማድረግ ይፈልጋሉ። አቶ መለስ መደበኛ አጀንዳዎችን ነው እርስዎ እንግዲህ የጠቀሱልኝ። ነገር ግን እንዲህ አይነት ከፍተኛ የሉካን ቡድኖች በሚያደርጉት ጉብኝት አንዳንድ ወቅታዊ ሁኔታዎች መደበኛ አጀንዳዎችን የሚወጡበት አጋጣሚ ይፈጠራል እና የተለያዩ ዘገባዎችንም ስመለከት ነበረ፣ ዓለም አቀፍ ዘገባዎችን ጭምር አሁን ይህን ጉብኝት አስመልክተው የወጡ የህዳሴው ግድብ ምናልባትም አብዛኛዎቹን አጀንዳዎች ሊውጥ እንደሚችል ይገልጻሉ። ለምሳሌ ጉብኝቱ እየተካሄደ ያለበት ወቅት ህዳሴው ግድብ ላይ በግብጽና በኢትዮጵያ መካከል ያለው አለመስማማት ይፋ እየወጣ ያለበት ወቅት ነው። ግብጽ የዓለም ባንክ ገለልተኛ አደራዳሪ ሆኖ እንዲገባ መጠየቋ እየተዘገበ ነው። ሌሎች ሀሳቦችንም እያቀረበች ነው። እንደዚሁም ሱዳን በሌለችበት ከኢትዮጵያ ጋር ብቻ ለብቻ መነጋገር ትፈልጋለች የሚል የሶስትዮሹ ቀርቶ ማለት ነው እንደ አይነት ዘገባዎች ሁሉ እየወጡ ባሉበት ወቅት ነው ጉብኝቱ የሚካሄደው። እና ይሄ ምን ያህል ይመዝናል አሁን ከጠቀሷቸው አጀንዳዎች አንጻር? እስክንድር እንግዲህ በካታ የመገናኛ ብዙሃን ሌላ ዜና ማንበብ ይፈልጋሉ። ይሁን እንጂ ክቡር ጠቅላይ ሚኒስትሩ በግብጽ እያደረጉ ያለው ጉብኝት የሁለትዮሽ ጉዳዮች ላይ የሚያተኩር ጉብኝት ነው። ስለዚህ ይሄ ጉብኝት ዋነኛው ሁለትዮሽ ጉዳዮች ላይ የሚያተኩር ነው። ከታላቁ ሕዳሴ ግድብ ጋር የሚያያዝ ነገር የሚነሳው በሶስትዮሽ መድረክ ነው። ይሄ ደግሞ ላለፈው ሁለት ዓመት አካባቢ ሲካሄድ የቆየ ነው። የመጨረሻው ስብሰባ አስራ ሰባተኛው ስብሰባ ካይሮ ላይ ተካሂዷል። ቀጣዩ ስብሰባ በወደፊት በሚወሰን ጊዜ የሚካሄድ ይሆናል። ስለዚህ ጉብኝቱን ከታላቁ ሕዳሴ ግድብ ጋር በቀጥታ ማያያዝ አይገባም። ይህ ማለት ግን የህዳሴ ግድብ ጉዳይ አይነኬ ነው፣ በዛ ዙሪያ ሀሳብ ልውውጥ አይካሄድም ማለት አይደለም። በዚህ ጉዳይ ላይ በመሪዎቹ ደረጃ በውጭ ጉዳይ ሚኒስትሮቹ ደረጃ ከዚህ በፊትም ምክክር ይደረጋል። አሁንም የሀሳብ ልውውጥ ቢደረግ ትንግርት ተደርጎ መወሰድ የለበትም። ሌሎች ወቅታዊ ሁኔታዎችም አሉ። አሁን ጠቅላይ ሚኒስትሩ ግብጽ በሚገኙበት ሰዓት ለምሳሌ በተባበሩት አረብ ኤምሬትስ የሚታገዙ የግብጽ ወታደሮች በኤርትራ ሳዋ እንደሚገኙ የተለያዩ ዘገባዎች እያመለከቱ ነው። ግብጽ ከሱዳን ጋር ያላት ግንኙነት እየሻከረ መጥቷል። እንደዚህ እንደዚህ አይነት ሁኔታዎች እንግዲህ የሶስትዮሽ ውይይት ነው ብለዋል። ህዳሴውን ግድብ አስመልክቶ የሚካሄደው በግብጽ በሱዳንና በኢትዮጵያ መካከል፣ በሱዳንና በግብጽ መካከል ያለው ግንኙነት ደግሞ እየሻከረ መምጣቱ እየታየ ነው። ይነሱ ይሆን እነዚህ አጀንዳዎች በውይይቱ በሁለቱ መሪዎች በፕሬዚዳንት አብዱል ፈታህ ኤልሲሲ እና በጠቅላይ ሚኒስትር ኃይለማርያም ደሳለኝ መካከል በሚካሄደው ውይይት ትንድራንዴ ጉብኝት በክቡር ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝና በግብጹ ፕሬዚደንት አብዱልፈታህ አልሲሲ መካከል የሚካሄደው ውይይት በሁለትዮሽ ጉዳዮች ላይ የሚያተኩር ነው። በኢኮኖሚያዊ ማህበራዊ፣ እና ፖለቲካዊ ግንኙነቶች ላይ የሁለቱ ሀገሮች ላይ ይህ ማለት ግን በሌሎች አካባቢያዊ ጉዳዮች ላይ የሀሳብ ልውውጥ አይኖርም ብሎ አለማለት አይቻልም እና እንደዚህ አይነት ነገር ይኖራል ብሎ መገመት ለስተት አይደርግም። የመጨረሻ ጥያቄ አደረገዋለሁ አቶ መለስ የኤርትራው መሪ የግብጽ ወታደሮች በአገራቸው መገኘታቸውን ጉዳይ አስተባብለዋል የኢትዮጵያ መንግስት አቋም ምንድን ነው በዚህ ላይ ስለዚህ በኢትዮጵያ መንግስት በኩል የሚታወቀው መረጃ ምንድን ነው ይሄ የሚመለከተው አካል ስላለ ያንን አካል መጠየቅ ተገኘ ይመስለኛል አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ከካይሮ በስልክ ለሰጡኝ ቃለ ምልልስ በጣም አመሰግናለሁ ስለ ጊዜው ክንድራን ስለማመሰግናል አድማቶች ጊዜ ልስጥልኝ